ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ በዛሬው ምሽት ፕሮግራማችን በሰብአዊ መብት ላይ የሚሰሩ አምስት ድርጅቶች የኢትዮጵያ የመብት ድርጅቶች ህብረት የተሰኘውን የጋራ ስብሰባ ይፋ አድርገዋል። ሰብአዊነትን ምቻ መሰረት ያደረገ የአድቮኬሲ ስራ አልተሰራም። በተለይ ይሄ ስለ መብት መሟገት ወይም አድቮኬሲ ስራ የምንለው የሚመለከተው ሰብአዊ መብት ላይና ዲሞክራሲ ላይ የሚሰሩ ድርጅቶችን ነው። እነዚህ ድርጅቶች ግን በመሰረታዊነት ስራቸውን መስራት እንዳይችሉ በዚህ አሳሪ በሆነ የሲቪክ ማህበራት አዋጅ ምክንያት ተዳ ስብስቡን ከመሰረቱትና የስብስቡ ዳይሬክተር የሆኑት አቶ መሰድ ገበየው ናቸው። ዘገባ ይዘናል። የኦሮሞ ነጻነት ግንባር አንድነት ለሁሉም የኦሮሞ ድርጅቶች አንድነት እንደሚሰራ እንዲሰራ ጥሪ አቀረበ። የፖለቲካ ድርጅቶች አንድነት ከማንኛውም ጉዳይ አስቀዳሚ ብለን ስለምናምንበት ይህንን ለኦሮሞ ፖለቲካ ድርጅቶ ይጠቅላላ ብሔራዊ ጥሪ እያደረግን ነው። የድርጅቱ ዋና ጸሐፊ አቶ አሚን ጅንዲ ናቸው። ዝርዝሩም በፕሮግራማችን ተካቷል። በሌላ ዘገባ በዓለም ላይ የሙቀት መጠን መጨመር ያስከተለውን የሰደድ ሰዓት በተመለከተና አፍሪካንና ኢትዮጵያንም በተመለከተ የያዝነው እንግዳ አለን። በጤናም በግብርናም እንዲሁ በከተማ አካባቢ ያለ ቆሻሻ አወጋገድ ላይ ጋር ተያይዞ የሚመጣው መዘዞች ያሉት ነው። እንግዲህ ይህ ጊዜ በጥርጣሬ ላይ ያሉ የአካባቢ የአየር ንብረት ለውጥ ሩህ ወይም ደግሞ ሰው ሰራሽ አይደለም። የአየር ንብረት ለውጥ ዓለም አቀፋዊ ችግር ስለሆነ አንድ ሀገር ወይም አንድ ዜጋ ወይም አንድ አህጉር የሚፈታው አይደለም። በአየር ንብረት ጥበቃ ላይ የሚሰሩት ተባባሪ ፕሮፌሰር ዶክተር ጌታቸው አሰፋ ናቸው ይዘናቸዋል በጋቢና ከዚህ አለም በሞት የተለዩት ኮፊ አናንም በተመለከተም አጠር ያለ ዘገባ ይኖረናል ወደ ኋላ ላይ እንመለስበታለን ሁሉንም ከዝግጅቶቻችን ታገኙታላችሁ ጋቢና ቪኦኤ የአዲሱ ትውልድ ድምጽ ዜና እናስቀድም አጠር ላሉት የምሽቱ ዜናዎች ተመልሰን መጥተናል። ኢትዮጵያ ከኤርትራ ጋር በሚያዋስናት ድንበር ብዛት ያለው ሰራዊት ከሰፈሩባቸው አካባቢ ወታደሮቿን በማስወጣት ላይ ናቸው ተብሎ የወጡትን ሪፖርት አስተባብላለች። የኢትዮጵያ ወታደሮች በኢትዮ ኤርትራ የድንበር ጦርነት ወቅት አንዷ ዋና ግንባር ከነበረችው ና ለባድመ ቅርብ ከሆነችው ከሽራሮ ከተማ እየወጡ ነው የሚሉ ዜናዎችና ሪፖርቶች ባለፈው ሳምንት መውጣታቸው ይታወሳል። ወታደራዊ ተሽከርካሪዎች ና የሕዝብ ማመላለሻ አውቶቡሶች የኢትዮጵያን ወታደሮች ከአካባቢው አሳፍረው ሲወጡ ታይተዋል የሚል ዘገባም ተሰራጭቶ ነበር። የኢትዮጵያ መከላከያ ሚኒስቴር ሞቱማ ቃሳ ለሪፖርተር ጋዜጣ በሰጡት ቃለ ምልልስ የኢትዮጵያ ወታደሮች ከሽራሮ መውጣት ሪፖርት ከእውነት የራቀ መሆኑን ተናግረዋል። በሽራሮ ግንባር አካባቢ የወታደሮች እንቅስቃሴ እንደነበር ነገር ግን ያላስተባበሉት የመከላከያ ሚኒስትሩ ያ የጦር ኃይላችን ወትሯዊ እንቅስቃሴ እንጂ ሌላ አይደለም ብለዋል። ባለፈው አርብ የአሜሪካ ድምጽ የመቀሌው ዘጋቢ አለም ፍስሐ ከተማ ከሚገኘው የመከላከያ ሰራዊት የተወሰኑት ወታደሮች በመሀል ሀገር ያለ ጸጥታ ያለውን የጸጥታ ሁኔታ ለማረጋገጥ መውጣቱን የታይታ አዲያ በወረዳ አስተዳዳሪ አቶ ሙሉ መብራቱን ጠቅሶ መዘገቡ ይታወሳል። በሌላ ዜና የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ፣ እና የሶማሌ ክልል ዲሞክራሲያዊ ህብረት የተባለው ቡድን ጥምረት መፍጠራቸው ተዘግቧል። ኦብነግ በትዊተር ባወጣው መግለጫ ለሶማሌ ህዝብ ነጻነትና ፍትህ ለመታገል በምንከተለው መርሃችን የሶማሌ ነጻነት ጥምረት መስርተናል፣ ዋናው አጀንዳችንም የሶማሌ ህዝብ የራስን እድል በራስ መወሰን ለማረጋገጥ ያለመታከት መስራት ነው ብለዋል። ዛሬ ሰሜን አፍጋኒስታን ውስጥ የታሊባን ታጣቂዎች እንደሆኑ የተጠረጠሩ ሰዎች በአጀብ ይጓዙ የነበሩ አውቶቡሶች ላይ ብዛት ያላቸው ተሳፋሪዎችን አገቱ። የኩንዱዝ ክፍለ ሀገር አስተዳደር ቃል አቀባይ እንዳሉት አውቶቡሶቹ ብሶቹ ከአጎራባሽ ክፍለ ሀገር ወደ ዋና ከተማዋ ወደ ካቡል በመጓዝ ላይ ሳሉ ታጣቂዎቹ አስቁሞ መንገደኞቹን አስወርደው ወስደዋቸዋል ተብሏል። ታሊባን ለዚህ ተግባር ኃላፊነት አልወሰደም። ይህ ጥቃት የደረሰው የአፍጋኒስታን ፕሬዝዳንት አሽራፍ ጋኒ በበኩላቸው ከታሊባን ጋር ለሶስት ወራት የተኩስ አቁም ስምምነት እናደርጋለን ሲሉ ባወጁ ማግስት ነው። በመጨረሻም የኢንዶኔዥያዋን የጎብኚዎች መስህቧ ደሴት ሎምቦክና አጎራባቿ ሱማባዋ ደሴት ትላንት እሁድ ማታ የመታቸው ከባድ ርዕደ መሬት ቢያንስ አስር ሰው ገደለ። ስድስት ነጥብ ዘጠኝ ጥንካሬ ያስመዘገበው ነውጥ ሳቢያ የሞቱት አብዛኛዎቹ ሰዎች ህንጻ ተደርምሶባቸው መሆኑን የሀገሪቱ ብሔራዊ የአደጋ መከላከልና እርዳታ መስሪያ ቤት አስታውቋል። ሎምቦክ ደሴትን ከሁለት ሳምንታት በፊት የመታት የመሬት መናወጥ ከአራት መቶ በላይ ሰዎች መግደሉ ይታወ ይታወሳል ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ የጋቢና ጉዟችን ይቀጥላል ጽዮን ግርማና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን gabina vioe let's የበጎ አድራጎትና ሲቪክ ማህበራት አዋጅ ለስራቸው እንቅፋት ሆኖ መቆየቱን የገለጹት የሰብአዊ መብት ድርጅት ተወካዮች አዋጁን ለማሻሻል በተያዘው ጥረት ላይ ተስፋቸውን ጥለዋል። በሀገሪቱ እየታዩ ያሉ ለውጦችም ስራቸውን የሚያግዙ መሆናቸውን ተናግረዋል። በሰብአዊ መብት ላይ የሚሰሩ አምስት ድርጅቶች የኢትዮጵያ የመብት ድርጅት ህብረት የተሰኘውን የጋራ ስብስብ ይፋ አድርገዋል። እስክንድር ፍሬው ተከታይ ልኳል። መንግስትን ጨምሮ በተለያዩ አካላት የሚፈጸሙ የሰብዓዊ መብት ጥሰቶችን ማጥናት መመርመርና ማጋለጥ በኢትዮጵያ የሚመረጥ ስራ ሆኖ አያውቅም እያወቁ የገቡበት ያለማቋረጥም ሲሰሩት የቆዩ ድርጅቶች ግን አልጠፉም ከነዚህ ድርጅቶች ዋነኛው የሆነው የሰብዓዊ መብቶች ጉባኤ ሰመጉ እንደሚለው ፈተናዎቹ ግን ቀላል አልነበሩም ከፕሮፌሰር መስፍን ወልደ ማርያም እስካሁኖቹ ወጣት አመራሮች በቅብብል ቀጥለውም ነው ሰመጉ ዛሬም ስራ ላይ የሚገኘው አቶ ቢንያም አባተ የሰብዓዊ መብቶች ጉባኤ ሰመጉ ተጠባባቂ ዳይሬክተር ናቸው። ባለፉት 26 ዓመታት ኢላማ ስንሆን የቆየ ነው። በጸጥታ ኃይሎችና ና በሌሎችም የመንግስት አካላት ይፈጸሙ የነበሩ የሰብዓዊ መብት ጥሰቶችን በማጋለጣችን ነው ይላሉ። ዛሬ ሁኔታው መቀየሩን መንግስት ራሱም ስለሚፈጸሙ የሰብአዊ መብት ጥሰቶች መናገር መጀመሩንም ያስረዳሉ። በቅርቡ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የምናስቃየው እኛንን የአሸባሪ ድርጊት የምንፈጽመው እኛንን የሚለው ንግግር እጅግ በጣም ትልቅ እና የለውጥንም የሚያመለክት ነው። ስለዚህ አሁን የእሳቸው ይህንን መንግስት ያለበትን ኃላፊነት ወይም ሲያጠፋ የነበረውን የሚያምን ቃል መስጠታቸው ሰመጉ ያን ሁሉ ዓመታት እነዚያን ሁሉ ዓመታት በከፍተኛ ጫና ውስጥ በከፍተኛ እስር በህገወጥ እስር በድብደባ በጫና ውስጥ ሲሰራ ያሳለፈበትን ዘመናት በሙሉ የሚክስ ባይሆንም የሚክስ ባይሆንም ቢያንስ ግን በመንግስት ደረጃ ኃላፊነት ሊወሰድ እንደሚችል ምልክት በማሳየቱ እፎይታን የሚሰጥ ነው። ነገር ግን አሁንም ከመልካም ንግግር ባሻገር ተጨባጭ ሆኑ ለውጦች በፍጥነት ያስፈልጋሉ። አፋኝ የሚባሉ ህጎች በእርግጥ የመሻሻል ሂደት ላይ ናቸው። እነሱ ግልጽና አሳታፊ በሆነ የሲቪል ሶሳይቲውን ህመም፣ ችግር የሚያውቁ አካላት ሁሉ በተሳተፉበት በጎ አድራጎት ማህበራት ሁሉ በቀጥታ ተሳታፊ በሆኑበት ማስቸኳይ እንደሚሻሻል እንጠብቃለን። እሱን እንዲህ አይነቱን ተጨባጭና ለወደፊት ሊያሰር የሚችል ለውጥ ያመጣል ብለን ስለምናምን በመልከም እናየው ነው። በዚህ መንገድ ለዓመታት ሲንቀሳቀስ የቆየው ሰመጉና ሌሎች አራት ድርጅቶች የኢትዮጵያ የመብት ድርጅቶች ህብረት የተባለ የጋራ ህብረት መስርተዋል። ይህንንም በዛሬው ዕለት ይፋ አድርገዋል። የሰብአዊ መብቶች ጉባኤ ሰመጉ፣ ቪዥን ኢትዮጵያ፣ አድቮኬትስ ኢትዮጵያና የመሳሰሉት የህብረቱ መስራቾች ናቸው። ጥቂት ሆነው በየፊናቸው የተንቀሳቀሱ፣ ተመሳሳይ ችግሮችንም ሲጋፈጡ የነበሩ የሰብአዊ መብት ድርጅቶች ከታህሳስ 2008 ዓ ም ጀምሮ ሲያደርጉት የነበረው ምክክርም ነው አሁን ለፍሬ የበቃው። ከ1997 ምርጫ በኋላ የወጣው የበጎ አድራጎትና ሲቪክ ማህበራት አዋጅ በተለይ በሰብአዊ መብት ላይ የሚሰሩ ድርጅቶችን በእጅጉ አዳክሟል። ይህ በገሃድ የታየ እውነት የበርካታ ተንታኞችም ግምገማ ነው። አዋጁ ለሰብአዊ መብት ጥሰት መባባስም ምክንያት ሆኗል ይላሉ፣ ዛሬ ይፋ የተደረገው ህብረት ዋና ዳይሬክተር አቶ መሱድ ገበየሁ። ይህ ህግ ከወጣ በኋላ በመብት ላይ የሚሰሩ የነበሩ ድርጅቶች አንደኛ ማንደታቸውን ቀይረው ወደ ሬዚደንት ወደ ዴቨሎፕመንት እንዲቀይሩ ተደረገ። በሁለተኛ ደረጃ ደግሞ ያሉትም እንኳ ያላቸው ለምሳሌ ሰመጉ ከሰባት ሚሊዮን ብር በላይ ፍሪስ ተደርጎበታል። አካውንቱ ላይ የነበረ ቀድሞ ያገኘውን ሪሶርስ። ስለዚህ መብት ላይ የሚሰሩ ድርጅቶችን የማዳከም ስራ እንደተሰራ ይሰማናል። በዛ ደረጃ በጣም ፍራጃይል ሆነናል፣ ተበታትነናል ደቀዋል መብት ላይ የሚሰሩ ድርጅቶች አሁን አሉ አይባል። እንደ አንድ ሰው ሁለት ሰው እየተወከሉ በየመድረኩ አንዳንድ ንግግር የሚያደርጉ ካልሆኑ በስተቀረ በፕሮግራም ደረጃ በአክቲቪቲ ደረጃ በጣም የተዳከሙ ናቸው። ስለዚህ አንደኛ ለዚህ ለመዳከም ምክንያት ሆኗል። የሰብአዊ መብት ጥሰቶችም እንደዚሁ በዛው ልክ እየጨመሩ እንዲመጡ አስተዋጽኦ አድርጓል። ይሄ ለምንድን ነው ከሆነ የምለው መብት ላይ የሚሰሩ ድርጅቶች በዋናነት ስለ ሰብአዊ መብት ትምህርት ይሰጣሉ። ኢንቨስቲጌት እያደረጉ ሪፖርት ያቀርባሉ። እየመረመሩ ሪፖርቶችን ለሚመለከታቸው አካላት ባላት እና ለሕዝቡ ይፋ ያደርጋሉ። ስለዚህ ይሄ ስራቸው በጣም ፈንዳሜንታሊ መሰረታዊ በሆነ መልኩ ተዳክሟል። ስለዚህ ይሄ መዳከሙ ደግሞ በፖለቲካው ደግሞ ሞር አሁን ይሄ ብሔር ተኮር እየሆነ በዛ ደረጃ ኤትኒክ ፌዴራሊዝሙ ላይ የሚንተቹ ነገሮች አሉ። በዛ በዛ ደረጃ ሪኮንሳይል ወይም መስማማት እንዳንችል እንድንበጣጠስ እንድንከፋፈል ሆኗል። ሰብአዊነትን ብቻ መሰረት ያደረገ የአድቮኬሲ ስራ አልተሰራም። በተለይ ይሄ ስለ መብት መሟገት ወይም አድቮኬሲ ስራ የምን የምንለው የሚመለከተው ሰብአዊ መብት ላይና ዲሞክራሲ ላይ የሚሰሩ ድርጅቶችን ነው። እነዚህ ድርጅቶች ግን በመሰረታዊነት ስራቸው መስራት እንዳይችሉ በዚህ አሳሪ በሆነ የሲቪክ ማህበራት አዋጅ ምክንያት ተዳክመዋል። ስለዚህ እነዚህ እነዚህ ነገሮች ተዳምረው ነው ዛሬ አሁን ለደረስንበት የሰብአዊ መብት ጥሰቶች እዚህ ደረጃ መድረስ ብዬ የማምነው በግሌ በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በአገሪቱ እየታየ ያለው ለውጥ አሳሪውን የበጎ አድራጎትና ሲቪክ ማህበራት አዋጅም እንደሚያሻሽል ድርጅቶቹ ተስፋ አድርገዋል። መንግስት በበኩሉም ይህንንና አሳሪ ናቸው የተባሉ ሌሎች አዋጆችን ለማሻሻል እንቅስቃሴ እያደረገ ይገኛል። ይህንኑ ያስታወሱት የኢትዮጵያ የመብት ድርጅቶች ኅብረት የቦርድ አባልና የአድቮኬትስ ኢትዮጵያ የቦርድ ሰብሳቢ የሕግ ባለሙያው ጂማ ዲልቦ ውጤቱን እየጠበቁ እንደሆነ አብራርተዋል። እውነት ለመናገር ትልቅ ተስፋ ነው እያየን ያለ ነው። መንግስት በግልጽ ለሰብአዊና ዴሞክራሲያዊ መብት በአጠቃላይ የፖለቲካ ምህዳሩ ላይ ተጽዕኖ የፈጠሩ ህጎችን ለማሻሻል እንቅስቃሴ ጀምሯል። የበጎ አድራጎቾችና ማህበራት አዋጅም እንግዲህ ለረጅም ጊዜ ትራክ ሲደረግ ነበረ። ማለት በስራ ላይ ምን ተጽዕኖዎችን አሳይተዋል? በሰብአዊ መብት በዴሞክራሲያዊ መብቶች ዙሪያ በፖለቲካ እንቅስቃሴ ዙሪያ ምን ተጽዕኖ ይፈጥረዋል የሚለው ረጅም ግምገማ ተደርገዋል እና አሁን መንግስትም ያንን በማመን ህጎቹ እንዲሻሻሉ በሀገር አቀፍ ደረጃ የተዋቀረ ግብረ ኃይል አለ። ያ ግብረ ኃይል ጋፖችን ለይቷል። ምን ምን ችግሮች ህጉ ላይ እንዳሉ ክፍተቶችን ለይቷል። እነዛን ክፍተቶች መሰረት በማድረግ ህጉን ለማሻሻል ቲንክ በፊታችን ቅዳሜም ተመሳሳይ ስብሰባ ይደረጋል። በጋፖቹ ላይ በክፍተቶቹ ላይ ማለት ነው። ከዛ ወደ ድራፍቲንግ ፕሮሰስ እንደሚገባ ወይም ደግሞ ህጉን የማሻሻልና የማርቀቅ ስራዎች እንደሚሰሩ በተስፋ እየጠባበቅና ያለ ነው። ሆፉ መልካም ነገር ይሆናል ብለን ነው የምንጠብቀው። ሙሉ በሙሉ እንዲቀየር ነው የምትጠብቁት ወይ ይሻሻላል ነው? ለምሳሌ አስር ከመቶ የሚሉት ምን ምን ናቸው? እንዲቀየር እንደ አጠር ያድርገው ይንገሩኝ፣ እዛ ህግ ላይ እንዲሻሻሉ የምጠብቋቸው ነገሮች፣ ይሄ ይወጣል ብላችሁ ምጠብቁት። እዚህ ጋር የግሌን ሀሳብ ብናገር ይሻለኛል ድርጅቱን ሳልወክል ማለት ነው። እኔ በግሌም ማምነው ሁሉም እንዲሻሻል አይደለም፣ ግን ለሰብአዊ መብት ድርጅቶች እና ለሌሎች በአጠቃላይ በዚህ በሲቪል ሶሳይቲስ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ወይም ደግሞ የበጎ አድራጎት ድርጅቶችና ማህበራት የሚባሉት በነጻነት መንቀሳቀስ እንዲችሉ የሚያደርጓቸውን እንትን ነው ምንፈልገው። እንደዚ አይነት ምህዳር ነው ምንፈልገው። ስለዚህ መሻሻል ያለባቸው ነገሮች ቦትልኔክ የሆኑ ወይም ደግሞ ድርጅቶቹ እንዳይሰሩ የከለከሏቸው አንዱ ቅድም ጠቅሼዋለሁኝ፣ የአስር ዘጠና የተባለ ወይም ደግሞ በሰብአዊ መብት እና በዲሞክራሲያዊ መብት ላይ ለመንቀሳቀስ ከውጭ ገንዘብ ማምጣት አይቻልም የሚባለው ትክክል አይደለም። የአለም አቀፍ ሕግን ወይም ደግሞ የዩማን ራይትን ዩኒቨርሳሊቲ ኮምፕሊት የሚቃወም ስለሆነ ማለት ነው፣ የሰብአዊ መብትን ዓለም አቀፋዊነት ይቃረናል። ምክንያቱም ሰብአዊ መብት ዓለም አቀፋዊ ከሆነ ከየትም ቢሆን ገንዘብ አምጥተህ እንድትሰራ ሊፈቀድልህ ይገባል። በእርግጥ በግሌ አሁንም የማምነው በውጭ ገንዘብ ላይ ዲፐንደንት መሆን አለብን ብዬ አላምንም፣ ግን ወደዛ እራሳችን ወደምንችልበት ደረጃ እንደምንደርስ አምናለሁ። ነገር ግን አሁን ባለንበት ሁኔታ ደግሞ አስፈላጊ የሆኑ የምናገኛቸው ሪሶርሶች ሁሉ ተጠቅመን መንግስትን ተገቢ በሆነ መንገድ ቻሌንጅ ማድረግ ያስፈልጋል የሚል እምነት አለ። በሰብአዊ መብት ድርጅቶችና በሌሎችም ተቋማት አሳሪ በሚል የሚገለጹ አዋጆችን እንደሚያሻሽል የሚጠበቀው የሚያደርገው የኢትዮጵያ መንግስት በሳምንቱ መጨረሻ ከሚመለከታቸው አካላት ጋር ይወያያል። የፌዴራል ጠቅላይ አቃቢ ህግ በጠራው በዚህ የውይይት መድረክ ላይ የሰብአዊ መብት ተቋማት፣ የተለያዩ የመንግስት መስሪያ ቤቶች ተወካዮች፣ የመገናኛ ብዙሀን ባለሙያዎችና ሌሎችም እንደሚገኙ ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ የተከታተላችሁ የምትገኙት ጋቢና ቪኦኤን ነው ወደ ሚቀጥለው ዘገባችን እናልፋለን የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ ና የሰላም ኖቤል ሎሬት ኮፊ አናን በአጭር ጊዜ ህመም ከዚህ አለም በሞት ተለይተዋል ከጄኔቫ ለቪኦኤ የዘገበችው ሊሳ ሽላይን የ80 አመቱ ኮፊ አናን በባለቤታቸው ና በልጆቻቸው እንደተከበቡ ነበር በርን ስዊዘርላንድ ውስጥ በሀኪሞች እየተረዱ ህይወታቸው ያለፈው ትላለች በተባበሩት መንግስታት እንደ አውሮፓውያን አቆጣጠር 1992 እስከ 1994 የፖለቲካ ጉዳዮች ምክትል ዋና ጸሐፊ የነበሩት ፕሮፌሰር ጄምስ ጆሃን በበኩላቸው በዓለም አቀፍ ማህበረሰብ አገልጋይነታቸው የሚታወቁት ኮፊ አናን በቆሙለት አላማ በተለይም ሰላምና መረጋጋት በመላው ዓለም እንዲሰፍን ባደረጉት አስተዋጽኦ አፍሪካ ልታስታውሳቸው ይገባል ብለዋል። የአፍሪካ ክፍል ባልደረባችን ጄምስ በቲ። ፕሮፌሰር ጄምስ ጆሃንን አናግሮ ዘግቧል። አዲሱ አበበ ሁለቱንም ዘገባዎች አቀላቅሎ ተከታዩን አዘጋጅቷል። ጽዮን ግርማ ታቀርበዋለች። በኮፊ አናን ሞት ምክንያት የሚላኩ የሐዘን መግለጫዎች እየጎረፉ ባሉበት በአሁኑ ወቅት የድርጅቱ ዋና ጸሐፊ አንቶኒዮ ጉተረዥም ባወጡት መግለጫ አናን ጓደኛና መምህራቸው እንደነበሩ አውስተዋል። የኮፊ አናን የመልካም ስነ ምግባር አርአያነት ለምንጊዜውም ጸንቶ የሚቆይ ነው በማለትም ጎትሬሽ በመግለጫቸው አክለዋል። በተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አል ሁሴን ከልብ የመነጨ ሐዘን የተሰማቸው መሆኑን በሰጡት መግለጫ ከኮፊ አናን ጋር የነበራቸውን የቅርብ ወዳጅነት አውስተው ዓለም ኮፊ አናንን በማጣቷ እንደምትጎዳም ገልጠዋል። የኮሚሽነር ዘይድ ቃል አቀባይ ራቪና ሻምዳሳኒ ለቪኦኤ ሲናገሩ ሁለቱ ሰዎች የአባትና ልጅ ግንኙነት ነበራቸው ብለዋል። ከፍተኛ ኮሚሽነር ዘይድ አልሁሴኒ የመብት ጥሰትን በተመለከተም ሆነ መብታቸው ስለተረገጠ ሰለባዎች በሚናገሩበት ጊዜ ሁሉ የኮፊ አናንን ምክር ይሻሉ። የሰብአዊ መብት ጥሰት ስለተፈጸመባቸው ሀገሮች ለመናገርም ቢሆን የኮፊ አናንን ምክርና አስተያየትን ያስቀድማሉ እንደ መምህራቸው ነበርና የሚቆጥሯቸው ብዙውን ጊዜ ተመሳሳይ ሀሳብ ያንጸባርቃሉ ኮፊ አናን ከተባበሩት መንግስታት ድርጅት ዋና ጸሐፊነታቸው በጡረታ ከተገለሉ በኋላ ስዊዘርላንድ ነው የኖሩት በዚያም በሕይወታቸው ሙሉ የኖሩበትን የሰላም ዓላማ ተግባራዊ ለማድረግ ይችሉ ዘንድ በስማቸው የሚጠራውን ድርጅት ኮፊ አናን ፋውንዴሽን የተሰኘውን መመስረታቸው ይታወቃል። በቀድሞው የደቡብ አፍሪካ ፕሬዝዳንትና በፀረ አፓርቴድ መሪው ኔልሰን ማንዴላ የተቋቋመውን በእንግሊዝኛው ዲ ኤልደስ የሚባለውንና ስለ አረጋውያን መብት መከበር የቆመውን ድርጅት በሊቀመንበርነት ሲመሩ እንደነበርም ይታወቃል። ኮፊ አናን የጋና ተወላጁ ኮፊ አናን አፍሪቃን ላፍታም እንዳልዘነጓት ይነገርላቸዋል የአህጉሪቱን ልማት የጤና ጥበቃና የሰብዓዊ መብት ጥበቃ በተመለከተ ያለ መታከተ መስራታቸውም ተገልጧል። አናን እንደ አውሮፓ አቆጣጠር በ2001 ዓ ም ለሰብዓዊ መብት ጥበቃ ያበረከቱትን አስተዋጽኦ ከግምት ያስገባ የሰላም ኖቤል ሽልማት ተሸላሚ እንደነበሩም አይዘነጋም። ፕሮፌሰር ጄምስ ዮናህ በተባበሩት መንግሥታት ድርጅት እንደ አውሮፓ አቆጣጠር ከ1992-94 የፖለቲካ ጉዳዮች ምክትል ዋና ጸሐፊ ነበሩ። ኮፊ አናን በቆሙለት በተለይም ሰላምና መረጋጋት በመላው ዓለም እንዲሰፍን ባደረጉት አስተዋጽኦ አፍሪቃ ልታስታውሳቸው ይገባል ይላሉ። ድንገተኛ ህልፈታቸው አስደንጋጭ ነበር። እኒህ የአፍሪቃ ኩራት የሆኑ ዲፕሎማት ለሰብዓዊ መብት ከበሬታ የነበራቸው ጽኑ አቋም ሁሌም የሚታወሱበት ባህሪያቸው ነው። በአንድ የደቡብ አፍሪቃ ጉብኝታቸው ድህነትና ጭቆና ተለያይተው አይታዩምና ነጻነት ማለት ከነዚህ ከሁለቱም ነጻ ሲኮን ብቻ ነው ያሉበት ንግግራቸው ሁሌም ይታወሳል። ኮፊ አናን ምንጊዜም ሲታወሱ የሚኖሩ ናቸው በማለትም ፕሮፌሰር ጄምስ ዮናህ ከጄምስ ቤቲ ጋር ባደረጉት ውይይት አጠቃለዋል። ዘገባውን ላደረሰን አዲሱ አበበ እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። በተለያዩ የዓለም ሀገራት በዚህ በያዝነው የበጋ ወቅት ከዚህ ቀደም ከነበረው በተለየ ከፍተኛ የሙቀት መጠን ተመዝግቧል። ቀድሞ ከ35 ዲግሪ ሴልሺየስ የማይበልጥ የሙቀት መጠን ይታይባቸው በነበሩ ቦታዎች ዘንድሮ አርባ ዲግሪ ሴልሺየስ ተመዝግቧል። በግሪክ ከደረሰው ከፍተኛ የሰደድ እሳት በኋላ በምዕራባዊ ዩናይትድ ስቴትስ ግዛት ካሊፎርኒያ የሰውን ሕይወት ለአደጋ ያጋለጠ ሰደድ እሳት ተከስቷል። በሩቅ ምስራቅ ሀገራትም ከዚህ ቀደም ያልታየ ከፍተኛ የሙቀት መጠን በዚህ ዓመት ተመዝግቧል። በቅርቡ በአየር ንብረት ላይ የተደረገ ጥናት እንደሚያመለክተውም በዓለም እየታየ ያለው ከፍተኛ የሙቀት መጠን በሚቀጥሉት ቅርብ ዓመታትም በተደጋጋሚ ሊከሰት እንደሚችል አመላክቷል። ባልደረባችን ዚላቲካ ሆክ ያጠናቀረችውን ዘገባ ከካናዳ ካልጋሪ ዩኒቨርሲቲ በአየር ንብረት ጥበቃ ተባባሪ ፕሮፌሰር የሆኑትን ዶክተር ጌታቸው አሰፋን በማነጋገር በጣምራ የመስታወት አድራጋው ተከታዩን ዘገባ አሰናድታለች። የካሊፎርኒያ የመንግስት ባለስልጣናት ከሳምንታት በላይ ሲነድ የቆየውን ሰደድ እሳት ከዚህ ቀደም በግዛቷ ተከስተው ከነበሩት የደን ቃጠሎዎች መጠኑ ከፍተኛ መሆኑን በሰጡት መግለጫ አስታውቀዋል። በካሊፎርኒያ ዩኒቨርሲቲ የአየር ንብረት ተመራማሪዎች ተመሳሳይ ሰደድ እሳት ሊከሰት እንደሚችል እና በቁጥጥር ስር ለማዋልም ጊዜ ሊወስድ እንደሚችል ገልጸዋል። የሚመለከታቸው የግዛቷ የመንግስት አካላትም ቅድመ ጥንቃቄ ማድረግ እንደሚገባ ለግዛቷ ነዋሪዎች ማስጠንቀቂያ መስጠት ጀምረዋል። አሁን የምንገኝበት ወቅት የሰደድ እሳት የሚነሳበት ጊዜ ነው። ከዚህ ቀደም ከተከሰተባቸው ጊዜያት ሰደድ እሳቱ ቀድሞ እየጀመረ መሆኑን ነው እያስተዋልን ያለ ነው። በአውሮፓም ባልተለመደ ሁኔታ እየተስፋፋ ይገኛል። ባለፈው ወር በግሪክ ተከስቶ የነበረው የሰደድ እሳት ለዘጠና ሰዎች ህይወት ማለፍ ምክንያት ነበር። ይህ ሰደድ እሳት ሰሜን አውሮፓ ሀገራትን በተለይም ስዊድንና ላቲቫን በመጠኑም ቢሆን ደርሶባቸዋል። በርካታ የአውሮፓና የእስያ ሀገራት ከዚህ ቀደም አይተው የማያውቁትን የሙቀት ሞገድን ለማሸነፍ እየታገሉ ይገኛሉ። የሙቀት ሞገዱ በተለያዩ ቦታዎች በእርሻ ምርቶች ላይ ከፍተኛ ተጽዕኖም እያስከተለ ነው። ገበሬዎች የዘሩትን ከተለመደው ጊዜ ቀደም ብለው ለመሰብሰብም ተገደዋል። በአየር ንብረት መዛባት ምክንያት በተከሰተው የዝናብ እጥረትም የፍራፍሬንና የአትክልትን ምርት ብዛትና ጥራት በእጅጉ እየጎዳው ይገኛል። በስዊዘርላንዱ ትልቅ ወንዝ ሬኔ የሚገኙ አሳዎችም በሙቀቱ ምክንያት እየሞቱ ይገኛሉ። የስዊስ የጦር ወታደሮች የእንስሶችን ሕይወት ለመታደግ በገጠራማ ክልል ውስጥ ለሚኖሩ ገበሬዎች ለከብቶቻቸው የሚያገለግል የአደጋ ጊዜ ውሃ በሄሊኮፕተሮች በማቅረብ ላይ ይገኛሉ። ወታደሮች ያለምንም ክፍያ ነው አገልግሎቱን እየሰጡ የሚገኙት። በውሃ እጥረት ምክንያት አደጋ ውስጥ እንደምንገኝ ስለተረዱ ነው ይህን የሚያደርጉት። ዶክተር ጌታቸው አሰፋ በካናዳ ካልጋሪ ዩኒቨርሲቲ ፕሮፌሰር ናቸው። የዓለማችንን የአየር ንብረት ለውጥ በተመለከተ እና አፍሪካን በተለይም ኢትዮጵያን ምን ያህል ሊጎዳት እንደሚችል ያብራራሉ። ከቅርብ እኔም ካለውበት ካናዳ ወደ ሰሜን ማለት ነው። በመደበኛነት በጣም በቀዝቃዛነት የሚታወቅ ነው። ወደ ሰሜኑ ዋልታ ስለሆነ እዚህ እንኳን የሙቀቱ መጠን እጅግ ከመጨመሩ ጋር በተያያዘ ደኖች በእሳት ቃጠሎ እየተቃጠሉ በጣም በከፍተኛ ርቀት አንድ ሰዓት እስከ ሁለት ሰዓት በረራ ላይ ጭሱ ለሁለት ቀን ከሚገባው በላይ ሆኖ ያው ከቤት እንዳይወጡ ሕፃናት፣ አዛውንቶች ከቤት እንዳይወጡ እየተደረገ ያለበት ሁኔታ ነው ያለው። ወደ አፍሪካ ስንሄድ ለምሳሌ እንደተዘገበው በሳሀራ አካባቢ በትክክለኛና ተማምነን ተማምነን ለቁጥር ልንጠራው የምንችለው የበት መጠን የተመዘገበው ሀምሳ አንድ ነጥብ ሶስት ዲግሪ ሴልሲየስ ነው። ይሄ እንግዲህ ሆኖ የማያቅ ማለት ነው እንግዲህ በጣም እጅግ ከፍተኛ የሆነ የጤና የአካባቢ ጥበቃ እንዲሁም የኢኮኖሚ ተጽዕኖ ያለው ነው እና ወደ ኢትዮጵያ ስንሄድ ኢትዮጵያና መሰል ሀገሮች ጉዳቱ እጅግ ከፍተኛ የሚያደርገው ሌላው ምንድን ነው? በማደግ ላይ ያሉ ወይም ደግሞ ገና ታዳጊ ሀገሮች ስለሆኑ ኢኮኖሚያቸው አዲስ ችግር የመሸከማ አቅም የለውም። ከበቂ በላይ ችግር ተሸክሞ ያሉ እና በዛ እየተንገዳገዱ ያሉ ሀገሮች ስለሆኑ ማለት ነው። ስለዚህ በጤናም በግብርናም እንዲሁ በከተማ አካባቢ ያለ ቆሻሻ አወጋገድ ላይ ጋር ተያይዞ የሚመጣው አወለድም አየር ወለድም የሆኑ መዘዞች ያሉት ነው። እንግዲህ ይሄ እንግዲህ ብዙ ጊዜ በጥርጣሬ ላይ ያሉ የአካባቢ የአየር ንብረት ለውጥ ሩቅ ወይም ደግሞ ሰው ሰራሽ አይደለም አስተማማኝ መረጃ የለም፣ ለሚሉ ሰዎች ዘንድሮ አሁንም በተደጋሚ እንደገና ተፈጥሮ ከአቅም በላይ በሆነ የሰው ልጅ ተጽዕኖ ስር ምክንያት መውደቅ ስር ምክንያት የከባቢ አየር ሙቀት እየጨመረ መሄዱን ማሳያ ነው ብዬ አምናለሁ። ምንድን ነው መፍትሄው? ከየት ነው የሚጀምረው? እንግዲህ ያው ሳይንሱ በጣም አስረግጦ አሳይቶናል። ተፈጥሮም ከሳይንስ ጋር ተባብራ እያሳየች እና ያለው ይሄ ነገር እውን እንደሆነ የምር እንደሆነ ማለት ነው። ስለዚህ ሁለት የምሮች የሚያስፈልጉት፣ አንዱ የፖለቲካ እርምጃዎች ያስፈልጋሉ። ወደ መሬት የሚወርድ ለውጥ ማምጣት የሚቻለው ፖሊሲው እና ፖለቲካው ከሳይንሱ ጋር ተጣጥሞ ከሄደ ነው። ፖለቲካውን ደግሞ ከታችም ከላይም ለመግፋት የሚቻለው በእያንዳንዱ በዜጋ ደረጃ የሚደረግ ለውጥ የባህል ለውጥ ነው። የአኗኗር ለውጥ ነው። ለምሳሌ እንግዲህ ከአሁን በፊት የተሰሩ ስሌቶች የሚያሳዩት እያንዳንዱ የምንሰራው፣ የምንበላው፣ የምንጠጣው፣ የምንሄድበት የትራንስፖርት ዘዴ ሁሉ ተደምሮ በዓመት ከሁለት ቶን ካርቦንዳክሳይድ ልቀት በታች መሆን አለበት። በነፍስ ወከፍ ማለት ነው። እርግጥ አፍሪካ የመሳሰሉ ኢትዮጵያ የመሳሰሉ ሀገሮች አንድ፣ ከህዝብ ብዛት አንጻር፣ ሁለተኛ ደግሞ ኢንዱስትሪው ካለማደጉ አንጻር፣ ትራንስፖርት ያን ያክል ካለመስፋፋቱ አኳያ፣ በነፍስ ወከፍ የምናመነጨው የአየር ክለት በካይ ጋዞች ልቀት ያው አነስተኛ ሊሆን ይችላል። ይሄ ግን የሚዘልቅ አይደለም። ያው እንግዲህ ያው እየጨመረ የሚሄድ ነው ያለው። ስለዚህ ሁለት ነገር ማድረግ አለብን። አንዱ ህይወት መስመራችን እናስተካክለን ከአየር ንብረት ጋር በተያያዘ መልኩ ምን አይነት ለውጥ ማንባት ይችላሉ ማለት፣ ሁለተኛ ደግሞ የዚህ ካርቦን ዲኦክሳይድ ልቀት ብዙ ዛፎች በሚተከሉበት ተተክለው ደግሞ ጸድቀው በሚያድጉበት ሁኔታ ላይ እነዛ በተፈጥሮ ካርቦን ዲኦክሳይዱን የመምጠጥ የማስወገድ አቅም አላቸው እና ሀገራችን ኢትዮጵያና የመሳሰሉት የአፍሪካ ሀገሮች ደግሞ በዚህ በጣም እጅግ ደካሞች ነን። በተለይ ኢትዮጵያ ብዙ ጊዜ ዛፎች ይተከላሉ፣ በዜና እንሰማለን። እንግዲህ እስካሁን የተተከለው ወይም ተተከለ የሚባለው ብንቆጥረው ከፍተኛ የአገሪቱን ቦታ መሸፈን ይችል ነበረ። ግን ብዙ ጊዜ አንድ ቁጥሩ ላይ ጥርጣሬ አለ። ሁለተኛ ደግሞ የተከለው ሁሉ አይጸድቅም። እና በዚህ በሁለት መስመር ሁለትዮሽ የሆነ መስመር ያስፈልጋል በዜጋ ደረጃ ምክንያቱም የአየር ንብረት ለውጥ ዓለም አቀፋዊ ችግር ስለሆነ አንድ ሀገር ወይም አንድ ዜጋ ወይም አንድ አህጉር የሚፈታው አይደለም። ከሰሜን ደቡብ ንፍቀ ክበብ የበረዶ ግግር መቅለጥ ጋር በተያያዘና ከባህር ወለል የሚቴን ጋዝ ልቀት ምክንያት ዓለማችን ከአራት እስከ አምስት ዲግሪ ሴልሺየስ ሙቀት እየጨመረች እንደምትገኝ በቅርቡ የተደረገ ጥናት አስታውቋል። አውስትራሊያ በሚገኘው ሀገር አቀፍ ዩኒቨርሲቲ በኮፐንሃገን መሪነትና በሌሎች የጥናት ተቋማት ትብብር የተደረጉ የቅርብ ጥናቶች እንደሚያመላክቱት ይህ የአየር ንብረት መዛባት በዚህ ሁኔታ ከቀጠለ ለሰዎች መኖሪያነት ያገለግሉ የነበሩ ቦታዎች ለመኖሪያ መሆን የማይችሉበት ደረጃ ሊደርሱ ይችላሉ ሲሉ እንግዲህ የዛሬው የጋቢና ጉዟችን በዚህ ተጠናቋል። በመግቢያችን ላይ የኦነግን በተመለከተ ያስተዋወቅ ነውን ዘገባ በነገው ምሽት ይዘን እንመለሳለን። እንግዲህ በፌስቡክ ቪኦኤ አማሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ዳም ብራውን ነበር። እናመሰግናለን ዳን ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነከው ጉዞ እንገናኝ። በእሸዋንዳኝ ኃይሉ የጀመርነው ሙዚቃ እንሰናበታችሁ። खुन राजो सगले अमेरिका थी